ዓለም ዜናን ጀምር የዕለቱ ተረኛ ማንተጋፍቶት ስለ ሸ ያሰማናል። የዲደብልዩ ዜና ጤና ይስጥልኝ አድማጮች፣ እንደምናምሽታችኋል። በቅድሚያም አርስተ ዜና ኢትዮጵያ፣ የታላቁ ህዳሴ ግድብ ሁለተኛ ዙር የውሃ ሙሌት በተያዘለት የጊዜ ሰሌዳ እንደሚከናወን አስታወቀች። የግብፅ ፕሬዚዳንት የአባይ ውሃን የሚቀንስ ማንኛውም የኢትዮጵያ እንቅስቃሴን እንደማይታገሱ ዛሬ አስጠንቅቋል። በኢትዮጵያ የአፋርና የሱማሌ ክልሎች የድንበር ይገባናል ውዝግብ ቢያንስ 100 ሰዎች መገደላቸውን ዓለም አቀፍ የዜና ምንጮች ዘገቡም የሟቾች ቁጥር ከተጠቀሰው በላይ እንደሚሆን ተገልጧል። ለቀጣዩ ሀገር አቀፍ ምርጫ የፖለቲካ ፓርቲዎች ከነገ ጀምሮ የምርጫ ቅስቀሳ በመገናኛ ብዙሃን ማድረግ እንደሚጀምሩ ብሔራዊ የምርጫ ቦርድ ማስታወቁ ተገለጠ። ኢራን ቀይ ባህር ላይ መልህቋን ጥላ በነበረች መርከቧ ላይ ጥቃት መድረሱን ዛሬ አስታወቀች። የየመን የባህር በር አካባቢ ፍንዳታ የደረሰባት ዕቃ ጫኝ መርከብ ምናልባትም የወታደራዊ ቁሶችን በመጫን ለኢራን አብዮታዊ ዘብ አገልግሎት ሳትሰጥ እንዳልቀረች ተዘግቧል። ዜናው በዝርዝር ኢትዮጵያ የታላቁ ሕዳሴ ግድብ ሁለተኛ ዙር የውሃ ሙሌት በተያዘለት የጊዜ ሰሌዳ እንደሚከናወን አስታወቀች። ኢትዮጵያ በቀጣዩ የክረምት ወራት ግድቡን መሙላት እንደምትቀጥል የውሃ መስኖና ኢነርጂ ሚኒስትር ስለሺ በቀለ ዛሬ ለጋዜጠኞች መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። የግብፅ ፕሬዚዳንት አብደልፈታ አልሲሲ የአባይ ወንዝ ውሃን የሚቀንስ ማንኛውም የኢትዮጵያ እንቅስቃሴን መንግስታቸው እንደማይታገስ ዛሬ አስጠንቅቋል። የግብፅ ማስጠንቀቂያ በአንድ ሳምንት ውስጥ ለሁለተኛ ጊዜ መሆኑ ነው። በአዲስ አበባ ዩኒቨርሲቲ የማህበራዊ ሳይንስ ኮሌጅ አፍሪቃና እስያ ጥናት ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ የግብፅና ተባባሪዎቿ ፍላጎት ከውሃው ባሻገር ነው ብለዋል። አረቦቹም ቢሆኑም ከዚህ በኋላ በዚህ በሚፈጠረው ኃይል አሰላለፍ ውስጥ የተሻለ ተጠቃሚ ሊሆኑ የሚችሉት ወደ ኢትዮጵያ ሲሆኑ ነው እና የመጨረሻውን እንዳልኩ ሊያደርጉ የሚችሉት እነዚህ ኢትዮጵያን እንዳትረጋጋ የሚያደርጉ ኃይሎችን በመደቀፍ ይህን ስራቸውን በደንብ አጠናክሩ፣ የኢትዮጵያን ልማትና የዚህ ግድብ ተጠናቆ የሚመጣውን የኃይል አሰላለፍ በመቀልበስ የሚያደርጉት ጥረት ሚሆኑ በኢትዮጵያ፣ ግብፅና ሱዳን መካከል ዲሞክራሲያዊ ሪፐብሊክ ኮንጎ ኪንሻሳ ውስጥ የተካሄደው ንግግር ትናንት ያለ ስምምነት መቋጨቱ ተዘግቧል። ከአፍሪቃ ህብረት በተጨማሪ ደቡብ አፍሪቃ፣ ዩናይትድ ስቴትስ እና የአውሮጳ ኅብረት በታዛቢነት እንዲሳተፉ ሶስቱም አገራት መስማማታቸውን የኢትዮጵያ ውጭ ጉዳይ ሚኒስቴር ትናንት ማምሻውን ባወጣው መግለጫ አስታውቋል። ግብፅና ሱዳን የሶስቱ ታዛቢዎች ሚና ከአፍሪካ ህብረት እኩል እንዲሆን መፈለጋቸው ተገልጧል። ኢትዮጵያ የተጠቀሱት ሶስቱ ታዛቢዎች በሦስቱ ተደራዳሪ ሀገራት በጋራ ስምምነት ሲጠይቁ ብቻ ሐሳብ ማቅረብ ለመፍቀድ መስማማቷን ውጭ ጉዳይ አሳውቋል። ኢትዮጵያ ፍትሐዊና ምክንያታዊ የሆነ የአሁንና የወደፊት በአባይ ውሃ የመጠቀም መብቷን የሚያቅብ ማንኛውንም አይነት ስምምነት እንደማትፈራረምም አስታውቃለች። በኢትዮጵያ የአፋርና የሱማሌ ክልሎች የድንበር ይገባናል ውዝግብ ቢያንስ አንድ መቶ ሰዎች መገደላቸውን ዓለም አቀፍ የዜና ምንጮች ዘገቡ። ካለፈው አርብ ጀምሮ እስከ ትናንት ድረስ በነበረው ግጭት ብቻ የሞቱት ሰዎች በዜና አውታሮች ከተጠቀሰው እጅግ የበለጠ መሆኑን በማኅበራዊ መገናኛ አውታሮች የሚዘዋወሩ ምስሎችና መረጃዎች ይጠቁማሉ። የአፋርና የሱማሌ ክልሎች ለጥቃቱ አንዱ ሌላኛውን ተጠያቂ በማድረግ ተወነጃችሏል። የአፋር ክልላዊ መስተዳደር ፖሊስ ኮሚሽነር አህመድ ሁመድ ለሮይተርስ የዜና ምንጭ የሱማሌ ክልል ልዩ ኃይል ሀሩክና ገዋኔ የተባሉ ቦታዎች ላይ በከባድ ጦር መሳሪያ በመታገዝ ጥቃት ፈጽሞብናል ብሏል። የሱማሌ ክልል ቃል አቀባይ አሊ በደል በበኩላቸው፣ አርብ ዕለት 25 ሰዎች እንዲሁም ቁጥራቸው በውል ያልታወቀ ያሏቸው ሰላማዊ ሰዎች መገደላቸውን ተናግሯል። የሶማሌ ክልል ኮሚኒኬሽን ጽህፈት ቤት ትናንት ማምሻውን ባወጣው መግለጫ ደግሞ ባለፈው አርብ ደአዋዲና ቀረፋ በተባሉ ቀበሌዎች ላይ ጥቃት በመፈጸም ከ25 በላይ አርብቶ አደሮች ሲገደሉ፣ ከ30 በላይ የሚሆኑት የአካል ጉዳት ደርሶባቸዋል ብሏል። የአፋር ክልል ኮሚኒኬሽን ጽህፈት ቤት ኃላፊ አቶ አህመድ ካሎይታ የግጭቱ ሰበብ በሱማሌ ክልላዊ መስተዳድር በኩል የይገባኛል ጥያቄ የሚነሳባቸውን ቀበሌዎች አስመልክቶ የተላለፈው ውሳኔና የታወጀው ጦርነት ነው ብሏል። በመጪው ምርጫ ብሔራዊ የምርጫ ቦርድ በአካባቢዎቹ ሊከፈቱ የነበሩ ሰላሳ የምርጫ ጣቢያዎች በአካባቢው እንዳይቋቋሙ መወሰኑን ተከትሎ በተለይ በሱማሌ ክልል በኩል ከፍተኛ ተቃውሞ መቅረቡ ይታወሳል። ለቀጣዩ ሀገር አቀፍ ምርጫ የፖለቲካ ፓርቲዎች ከነገ ጀምሮ የምርጫ ቅስቀሳ በመገናኛ ብዙሃን ማድረግ እንደሚጀምሩ ብሔራዊ የምርጫ ቦርድ ማስታወቁ ተገለጠ። ለስድስተኛው ሀገር አቀፍ ምርጫ የፖለቲካ ፓርቲዎቹ የሚጠቀሙባቸው የአየር ሰዓት ድልድል በብሔራዊ ምርጫ ቦርድና ብሮድካስት ባለስልጣን በጋራ በተዘጋጀ መድረክ እየተከናወነ መሆኑንም የአገር ውስጥ መገናኛ ብዙኃን ዘግቧል። ድልድሉ ለ46 የፖለቲካ ፓርቲዎች ቴሌቪዥን ራዲዮንና የጋዜጣ አምዶችን ጨምሮ በ52 የመገናኛ አውታሮች የሚከናወን ነው ተብሏል። በጣ ድልድሉ መሰረት ፓርቲዎች ከመጋቢት 30 እስከ ግንቦት 23 ቀን ድረስ በተለያዩ የመገናኛ አውታሮች ቅስቀሳ ማድረግ የሚችሉ መሆኑ ተገልጧል። ድልድሉ ለፖለቲካ ፓርቲዎች ለፌዴራልና የክልል ምክር ቤት ወንበሮች የእጩ ብዛት ጾታና የአካል ጉዳተኛ እጩ ብዛትንም መሰረት በማድረግ የተከናወነ መሆኑ ተነግሯል። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶችቬሌ ዲ ደብልዩ ሬዲዮ ነው። ጅቡቲን ላለፉት ሁለት አስርተ ዓመታት በፕሬዝዳንትነት የመሩት እስማኤል ኦማር ጉሌህ ለአምስተኛ ዙር የሥልጣን ዘመን ሊወዳደሩ ነው። የ73 ዓመቱ የጅቡቲ ፕሬዝዳንት አርብ በሚካሄደው ምርጫ ዛካሪያ እስማኤል ፋራህ ብርቱ ተፎካካሪያቸው ይሆናሉ ተብሎ ይጠበቃል። የተቃዋሚ ፓርቲዎች ከምርጫው ራሳቸውን በማግለላቸው ወደ ፖለቲካው በቅርቡ የገቡት የቀድሞ የንግድ ሰው ኢስማኤል ፋራህ የፕሬዝዳንቱ ብቸኛ ተፎካካሪ ይሆናሉ። የ56 ዓመቱ ኢስማኤል ፋራህ ጅቡቲን ላለፉት 22 ዓመታት በመሩት ፕሬዝዳንት ኢስማኤል ኦማር ጉሌህ ላይ ይህ ነው የሚባል ተግዳሮት የሚፈጥሩ አለመሆናቸውም ተዘግቧል። አብዛኛው ክፍሏ በበረሃ የተሸፈነው ንዑሷ ጅቡቲ በአፍሪቃና የአረብ ባረሰላጤ መካከል የንግድ መርከቦች በሚመላለሱባት ወሳኝ ስፍራ ትገኛለች። በጦርነት ከተዳቀቀችው የመንም በምትገኘው በቅርብ ርቀት ላይ ነው። የጀርመን መራኃተ መንግስት አንጌላ ሜርክል በጀርመን የልውጡን የኮሮና ተዋሲ መስፋፋት ለመቀልበስ አጠር ያለ የእንቅስቃሴ ገደብ እንዲበጅ መፈለጋቸው ተገለጠ። የምራይተ መንግስቷ ቃል አቀባይት ኦርሊ ከደመር ብሪታንያ ውስጥ መጀመሪያ የተከሰተው ልውጡ የኮሮና ተዋሲ ጀርመን ውስጥ በፍጥነት እየተሰራጨ መሆኑ እንዳሳሰባቸው ዛሬ ከበርሊን ከተማ ጋዜጣዊ መግለጫ በሰጡበት ወቅት ተናግሯል። የልውጡን ተዋሲ ስርጭት በተመለከተ በአሁኑ ወቅት የተለየ ይሄ ነው የሚባል መረጃ የለንም። ሆኖም የጽኑ ሕሙማን ክፍሎች መያዛቸው የሚነግረን ግልጽ ነገር አለ። የጽኑ ሕሙማን ሐኪሞች ተጨንቀዋል እያስጠነቀቁም ነው። የኮሮና ተዋሲ ስርጭትን ለመግታት ገደቦችን የመጣልና የማላላት ኃላፊነት ያለባቸው የጀርመን የፌዴራል ግዛቶች ባለስልጣናት የተለያዩ እርምጃዎችን እየወሰዱ ነው። የአንጌላ ሜርክል ፓርቲ መሪ አርሚን ላሼት ክትባት በስፋት እየተሰጠ ለሁለት ሳምንታት የሚዘልቅ የመሸጋገሪያ የእንቅስቃሴ ገደብ ያሉት እንዲኖር ጥሪ አስተላልፏል። ይህ እቅዳቸውም የጀርመን መንግስት በሚቀጥለው ሲሰበሰብ እንዲወሰን ይፈልጋሉ። ኢራን ቀይ ባህር ላይ መልህቋን ጥላ በነበረች መርከቧ ላይ ጥቃት መድረሱን ዛሬ አሳወቀች። የየመን የባህር በር አካባቢ ፍንዳታ የደረሰባት ዕቃጫይ መርከብ ምናልባትም የወታደራዊ ቁሶችን በመጫን ለኢራን አብዮታዊ ዘብ አገልግሎት ሳትሰጥ እንዳልቀረች ተዘግቧል። የኢራን ውጭ ጉዳይ ሚኒስቴር ቀይ ባህር ላይ መልቋን ጥላ የነበረች የኢራን መርከብ ላይ ጥቃት መድረሱን ዛሬ አረጋግጧል። እቃ ጫይ መርከቢቱ ላለፉት አምስት ዓመታት በየመን አቅራቢያ በሚገኝ ባህር ላይ ሄድ መለስ ማለቷ ለኢራን አብዮታዊ ዘብ እያገለገለች ነው የሚል ጥርጣሬ እንዳጫረ ተገልጧል። መርከቢቱ ጥቃት የደረሰባት ትናንት ነበር። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ሳይድ ካቲብ ዛዴ መርከቢቱ በከፊል ጉዳት ደርሶባታል፣ እንደ እድል ሆኖ ግን አንድም የተጎዳ ሰው የለም ብሏል። ኒውዮርክ ታይምስ ላይ የወጣ ጽሑፍ ከጥቃቱ በስተጀርባ የእስራኤል እጅ እንዳለበት ጠቁሟል። የኢራን ዲፕሎማቶች የኒውክሌር ስምምነት ንግግርን ዳግም ለማስጀመር ቪየና ኦስትሪያ ውስጥ ትናንት ስብሰባ ተቀምጦ ነበር። ይህ ዶችቬሌ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። ኢትዮጵያ የታላቁ ሕዳሴ ግድብ ሁለተኛ ዙር የውሃ ሙሌት በተያዘለት የጊዜ ሰሌዳ እንደሚከናወን አስታወቀች። የግብፅ ፕሬዚዳንት የአባይ ውሃን የሚቀንስ ማንኛውም የኢትዮጵያ እንቅስቃሴን እንደማይታገሱ ዛሬ አስጠንቅቋል። በኢትዮጵያ የአፋርና የሶማሌ ክልሎች የድንበር ይገባናል ውዝግብ ቢያንስ 100 ሰዎች መገደላቸውን ዓለም አቀፉ የዜና ምንጮች ዘገቡ። የሟቾች ቁጥር ከተጠቀሰው በላይ እንደሚሆን ተገልጧል። ለቀጣዩ ሀገር አቀፍ ምርጫ የፖለቲካ ፓርቲዎች ከነገ ጀምሮ የምርጫ ቅስቀሳ በመገናኛ ብዙኃን ማድረግ እንደሚጀምሩ ብሔራዊ የምርጫ ቦርድ ማሳወቁ ተገለጠ። ኢራን ቀይ ባህር ላይ መልህቋን ጥላ በነበረች መርከቧ ላይ ጥቃት መድረሱን ዛሬ አሳወቀች። የየመን የባህር በር አካባቢ ስትቀዝብ ፍንዳታ የደረሰባት ዕቃ ጫይ መርከብ ምናልባትም የወታደራዊ ቁሶችን በመጫን ለኢራን አብዮታዊ ዘብ አገልግሎት ሳሰጥ እንዳልቀረች ተዘግቧል። ዜናው በዚሁ ተጠናቀቀ። መልካም ጊዜ። ጠናሽጥልኝ